የኮንጎ ዲሞክራቲክ ሪፑብሊክ የፖለቲካ ፓርቲዎች በዚህ የአውሮፓውያን 2017 ዓ ም ማብቂያ ሀገሪቱ ውስጥ ከሚካሄደው ምርጫ በኋላ ፕሬዚደንት ጆሴፍ ካቢላ ስልጣን እንዲለቁ ከስምምነት ደረሱ። በአውሮፓውያኑ አዲስ አመት ዋዜማ ስለተደረሰው ስምምነት ባልደረባችን ሪቻርድ ግሪን ተከታዩን አጭር ዘገባ አጠናቅሯል። ሰሎሞን ክፍሌ ያቀርበዋል። የተቃዋሚው ዩዲፒኤስ ፓርቲ ዋና ጸሐፊ ዣን ማርክ ካቡዴ ናቸው። ሕዝባችን ምርጫዎች እንዲካሄድ ይፈልጋል፣ ለውጥ ይፈልጋል። አሁን የደረስንበት ስምምነት ደግሞ ይህንኑ ፍላጎቱን ከግብ ማድረስ ያስችለናል ሲሉ የተደመጡት ዣን ማርክ ካቡዴ አክለው ግን ከስምምነት ላይ መድረሱ ብቻ በቂ እንዳልሆነና ለሕዝቡ ገና ብዙ መሠራት ያሉባቸው ጉዳዮች እንዳሉ አስገንዝበዋል። በሮማ ካቶሊክ የቀሳውስት ቡድን ሸምጋይነት የተደረሰው ስምምነት በኮንጎ ለወራት የዘለቀውን አለመረጋጋት ያስወግዳል ተብሎ ይታመናል። ግጭቶች በሀገሪቱ የተከሰቱት ካቢላ ከ15 ዓመታት አገዛዝ በኋላ መቼ እና እንዴት ሥልጣን ይልቀቁ በሚለው ጥያቄ ምክንያት ሲሆን በርካቶች ተገድለዋል፣ ሌሎች ብዙዎች ታስረዋል። ካቢላ ሥልጣን መልቀቅ የነበረባቸው ባለፈው የአውሮፓውያኑ ዓመት 2016 ዲሴምበር ሲሆን ከዚያ አንድ ወር በፊት መደረግ የነበረበት ፕሬዚደንታዊ ምርጫ ላልተወሰነ ጊዜ ተራዝሟል። ካቢላ አባታቸው እንደ አውሮፓውያን ዘመን አቆጣጠር በ2001 ዓ ም ላይ ከተገደሉ ወዲህ የኮንጎ ዲሞክራቲክ ሪፑብሊክ ፕሬዚደንት ሆነው አገልግለዋል። የ2006ቱንና 2011 ዱን ምርጫዎችም ምንም እንኳ ተቃዋሚዎች ተጭበርብሯል ቢሉም ማሸነፋቸው ተነግሯል። የሀገሪቱ ሕገ መንግሥት ለሦስተኛ ዙር ምርጫ እንዳይወዳደሩ ያግዳቸዋል።